አውሮፓና ጀርመን ቱርክና ጀርመን ተራርቀው የሚገኙ ሀገራት ቢሆኑም በብዙ መስኮች ተባብረው የሚሰሩ አንዳቸው ለሌላኛው አስፈላጊ የሆኑ ሀገራት ናቸው። የሰሜን አትላንቲክ የጋራ መከላከያ ቃል ኪዳን ድርጅት ኔቶ አባላት የሆኑት ሁለቱ ሀገራት የንግድ ሸሪኮች ናቸው። ጀርመን የበርካታ ቱርኮች መኖሪያ ናት። ስደተኞች ወደ አውሮጳ እንዳይሻገሩ ለማገድ ቱርክ ከአውሮጳ ሕብረት ጋር የተስማማችው ውል የሁለቱን ሀገራት ግንኙነት ይበልጥ ካጠናከሩት የቅርብ ጊዜዎቹ እርምጃዎች አንዱ ነው። ይሁንና በቱርክ ከተካሄደው ካለፈው ዓመቱ የመፈንቅለ መንግሥት ሙከራው በኋላ የቱርክ መንግስት በዜጎቹ ላይ የወሰዳቸው እርምጃዎች በሁለቱ ሀገራት ግንኙነት ላይ ጥላ እንዳጠላ ነው። የአንካራ መንግስት የመፈንቅለ መንግስት ሙከራው ጠንሳሽ ተባባሪና ደጋፊ ያላቸውን በርካታ ዜጎች ማሰሩን ጀርመን ተቃውማለች። በአስቸኳይ ጊዜ አዋጁ ሰበብ በቱርክ ጋዜጠኞች፣ ምሁራንና በርካታ የመንግስት ሰራተኞች መታሰራቸውና ከስራ መባረራቸው ተቀባይነት እንደሌለው ስትወተውት ብትከርምም ቱርክ የጀርመን ዜግነት ያለውን ቱርካዊ ጋዜጠኛ ከሶስት ሳምንት በፊት በአሸባሪነትና በሰላይነት ወንጅላ ማሰሯ ውዝግቡን አባብሷል። ይህን ተከትሎም በመጪው ሚያዝያ በቱርክ ለሚካሄደው የህገ መንግስት ማሻሻያ ህዝበ ውሳኔ የቱርክ ፖለቲከኞች ጀርመን ውስጥ ሊያካሂዱ ካቀዷቸው የድጋፍ ማሰባሰቢያ ዘመቻዎች አብዛኛዎቹ መሰረዛቸው የቱርክ ባለስልጣናትን በእጅጉ አስቆጥቷል። ቁጣው ጠንካራ ዘለፋዎችንም እስከ መሰንዘር አድርሷል። ጀርመኖች አዳምጡኝ። ምግባራችሁ ከዲሞክራሲ ጋር ምንም የሚያገናኘው ነገር የለም። አሁን የምታደርጉት ካለፉት የናዚ ልምዶች የሚለዩ አይደሉም። የቱርክ ፕሬዝዳንት ጤፕ ሬቼፕ ኤርዶሃን እርምጃውን ኢዲሞክራሲያዊና ከናዚ ጀርመን ተግባር ጋር የሚመሳሰል ሲሉ ከትናንት በስቲያ ያወገዙበት ንግግር ነበረ። የኤርዶሃንን ትችት ጀርመን ውድቅ አድርጋለች። የጀርመን መንግስት ቃል አቀባይ ስቴፋን ዛይበርት ትችቱ አለቦታው የተሰነዘረና እውነታውን የሚያዛባ ሲሉ አጣጥለውታል። በዲሞክራሲያዊቷ ጀርመን ፌዴራል ሪፐብሊክና በናዚ ጀርመን ፖሊሲዎች መካከል የሚደረግ ማንኛውንም ንጽጽር አጥብቀን እንቃወማለን። እንደዚህ አይነቶቹ ንጽጽሮች ሁሌም የማይረቡና አለቦታቸው የሚሰነዘሩ ናቸው። ምክንያቱም በናዚ ጀርመን በሰብአዊነት ላይ የተፈጸሙ ወንጀሎችን አሳንሶ ወደ ማየቱ ያመራሉና። ኤርዶሃን ጀርመንን የዘለፉት የቱርክ የኢኮኖሚ ሚኒስትር በኮሎኛ ፖርትስ ቀበሌና ኮሎኛ አቅራቢያ በሚገኘው ፍሬሽን በተባለው ከተማ እንዲሁም የፍትህ ሚኒስትሩ ጋግ ገናው በተባለው ከተማ በመጪው ሚያዝያ ለሚካሄደው የህገ መንግስት ማሻሻያ ህዝበ ውሳኔ ድጋፍ ለማሰባሰብ ሊያካሄዱ ያቀዷቸው መርሃ ግብሮች ከተሰረዙ በኋላ ነው። ኤርዶሃን የበርሊንን እርምጃ ከናዚ ተግባር ጋር የሚመሳሰል እስከ ማለት መድረሳቸው ማነጋገሩ ቀጥሏል። ኢስታንቡል የሚገኘው የዶቼ ቨለ ጋዜጠኛ ዶሪያን ጆንስ ኤርዶሃን ይህን ለማለት የደፈሩት በሁለት ይጠቅሙኛል ብለው ባሰቧቸው ምክንያቶች ነው ይላል። አንደኛው በመጪው ሚያዝያ ጀርመን ውስጥ የሚገኙ 1.4 ሚሊዮን ድምፅ መስጠት የሚችሉ ቱርኮች የፕሬዝዳንቱን ስልጣን ለማጠናከር ታስቦ በተዘጋጀው የህገ መንግስት ማሻሻያ ላይ በሚሰጠው ህዝበ ውሳኔ ወሳኝ ናቸው ተብለው ነው የሚታዩት። ምክንያቱም ህዝበ ውሳኔውን የሚቃወሙና የሚደግፉት ቁጥር ተቀራራቢ ነው ተብሎ ነው የሚገመተው። ሌላው ምክንያታቸው ደግሞ ከጀርመን ጋር መጋጨቱ በቱርክም ሆነ ጀርመን ውስጥ ወግ አጥባቂና ብሔርተኛ ድምፅ ሰጪዎችን ድጋፍ ሊያስገኝላቸው ይችላል። ራሳቸውን እንደተበደለና ኢላማ እንደተደረገ ሰው አድርገው በማቅረብ ደጋፊዎቻቸው በሙሉ ድምፃቸውን እንደሚሰጧቸው እርግጠኛ ያልሆኑበት ድጋፍ ለማጠናከር የተጠቀሙበት ስልት ነው። የጀርመን መንግስት እርምጃ ተቃውሞ የገጠመው ከቱርክ መንግስት በኩል ብቻ ሳይሆን ከሀገሪቱ ተቃዋሚ ፖለቲከኞችም ጭምር መሆኑን ጋዜጠኛ ዶሪያን ጆንስ ገልጿል። እሱ እንደሚለው በርካታ ቱርኮች ጀርመን በህዝበ ውሳኔው ላይ ገለልተኛ አቋም እንድትይዝ ነው የሚጠይቁት። ታዋቂው የተቃዋሚ ፖለቲካ ፓርቲ አባላት ሳይቀሩ የጀርመንን አቋም አውግዘዋል። ይህንን በመሰለ አስፈላጊ ጉዳይ ላይ ሁሉም ሰው መናገር የሚችልበት መድረክ ሊሰጠው ይገባል ባይ ናቸው። ይህ በአጠቃላይ ቱርክ ውስጥ ያለ ስሜት ነው። የፕሬዝዳንቱ ተቃዋሚዎች ስጋት መከልከል ሲበሉ ለፕሬዚዳንቱ ይጠቅማል የሚል ነው። ጀርመኖች በዚህ ህዝበ ውሳኔ ጣልቃ መግባት የለባቸውም ገለልተኛ አቋም መያዝ ነው ያለባቸው ነው የሚሉት። ኤርዶሃንን ጨምሮ የቱርክ ባለስልጣናት ከዚህ ቀደም ጀርመን ውስጥ የድጋፍ ማሰባሰቢያ ዘመቻዎች ሲያካሄዱ ነበረ። ይህ ልምድ ባለበት በጀርመን ቀደም ብለው የተያዙት እነዚህ መርሃ ግብሮች አሁን የመሰረዛቸው ምክንያቱ ምን ይሆን? የበርሊኑ ወኪላችን ይልማ ኃይለ ሚካኤል ይህ ከጀርመን እሴቶች ጋር የተያያዘ ነው ይላል የቱርክ መንግስት የአስቸኳይ ጊዜ አዋጁን ካወጀበት ጊዜ ጀምሮ እስካሁን ድረስ በመቶ ሺህ የሚቆጠሩ ሰዎችን ከስራቸው አባራቸዋል። እንዲያውም ወደ አንድ መቶ ሀምሳ የሚጠጉ ጋዜጠኞችም የማተሚያ ቤታቸውን የራዲዮና የቴሌቪዥን ጣቢያቸውን፣ የቢሮዋቸውንም ዘግተው እስር ቤት ተወርውረዋል። ከታሰሩት ጋዜጠኞች መካከል ደግሞ እዚህ ሀገር የሚታተመው ዲቬልት የሚባሉ አንደኛው ጋዜጣ ተወካይ የሆነው የጀርመንና የቱርክ ዜግነት ያለው ዴንስ ዩጄል የሚባለውን ወጣትም ወስደው አስረውታል። ከዛ በላይ ከሰላሳ ሺህ የሚበልጡ ሰዎች አሁን አልፍርድ ነው እስር ቤት ተቀምጠዋል ነው የሚባለው እነዚህ ሁሉ ነገሮች ሲነሱ የቱርክ መንግስት ደጋግሞ የሚለው ይህንን ሁሉ ስራ የሚሰሩት እነዚህን ሰዎች ያሰርኳቸው አገሪቱን ሽብር ውስጥ ከተው ቴሮሪስቶች የሆኑ ኃይሎች ናቸው ብሎ የሚያሳድዳቸው ሰዎች መሆኑን ይናገራል። እዚህም እንደሚሰማው በየመስጊዱ እና በየጸሎት ቤታቸው ማን ምን ያደርጋል፣ ምን ያስባል የሚለውንም ነገር በስለላ ድርጅታቸው ጭምር የሚከታተሉ ናቸው። ይህ ሁሉ የሆነ የተመረጡም የፓርላማ አባሎች ቱርክ ውስጥ እየታሰሩ ወይም ስራቸው እንዳይሰሩ እየተደረገ እያስፈራሯቸው የቱርክ ባለስልጣኖች፣ የቱርክ ፕሬዚዳንት፣ የቱርክ የፍርድ ሚኒስቴር የኢኮኖሚ ወይም የገንዘብና የውጭ ጉዳይ ሚኒስትር እዚህ መጥተው የቀስቀሳ ሜዳ አድርገው ከዛ በላይም ሰዎቹን ያሰሩበትም ምክንያት ቴሮሪስቶች ናቸው፣ ሽብር ፈጣሪዎች ናቸው እያሉ ለማስረዳት ይሄንን የጀርመንን ሜዳ መጠቀም የለባቸው የሚለው ነገር ነው። በርሊንና አንካራ የተወዛገቡት አሁን ብቻ አይደለም። ከቱርክ የመፈንቅለ መንግስት ሙከራ በፊትም ጀርመን ቱርኮችን እያስቆጡና ቂም የያዙባቸውን እርምጃዎችም ወስዳለች። የጀርመን ፓርላማ የኦቶማን ቱርክ ከአንድ መቶ ዓመት በፊት በአርመኖች ላይ ያካሄደው ግድያ የዘር ማጥፋት ነው ሲል ውሳኔ ማሳለፉ ቱርክን ያስቆጣ የቅርብ ጊዜ ትዝታ ነው። ከመፈንቅለ መንግስቱ በኋላ በርሊን ጀርመን የሚገኙ የቱርክ ዲያስፖራዎችን በመሰለል በተጠረጠሩ የቱርክ ኢማሞችና መስጊዶች ላይ እርምጃዎችን ወስዳለች። ቱርክም በቅርቡ በስለላና በሽብር ወንጀል የከሰሰችውን ቱርካዊ ጀርመናዊ ጋዜጠኛ እንዳሰረች ነው። እነዚህ የአፀፋ እርምጃዎች ቢወሰዱም ሁለቱም ወገኖች ውዝግቡን ለመቆጣጠር ሲጥሩ ቆይተዋል። ይላል ጋዜጠኛ ዶሪያን። ውጥረቱ የነበረ ቢሆንም ጉዳዩ እንዳይወጣ ተደርጓል። ይህ የሆነበት ምክንያትም ሁለቱም ወገኖች ግንኙነታቸው እጅግ አስፈላጊ መሆኑን በመገንዘባቸው ተቆጣጥረውት ነበር። ጀርመን ለቱርክ እጅግ አስፈላጊ የሆነች የንግድ አጋር እንደመሆኗ ቱርክም ለጀርመን እጅግ ጠቃሚ የኢኮኖሚ አጋር ናት። ቱርክ ወደ አውሮ ከአውሮፓ ለመሻገር የሚፈልጉ ስደተኞችን ይዛ የምትቆይ የአውሮፓ በር ጠባቂ ሆናለች። ከዚህ በተጨማሪ ከሶስት ሚሊዮን በላይ ቱርኮች ጀርመን ውስጥ ስለሚኖሩ የሁለቱ ሀገራት ግንኙነት በሁለቱም ወገኖች በኩል ጠቃሚ ተደርጎ ነው የሚታየው። ይህ ነው ውዝግቡ እስካሁን ባለበት እንዲቆይ ያደረገው። ቱርክ ሕዝበ ውሳኔ፣ ጀርመን ደግሞ አገር አቀፍ ምርጫ ይጠብቃታል። ምንም እንኳ ሁለቱም አሁን የተፈጠረውን ዲፕሎማሲያዊ ቀውስ ለማርገብ ቢሞክሩም በ የሚቀጥሉት ሳምንታት ውዝግቡ ተባብሶ ሊቀጥል ይችላል። በዶሪያን እምነት ቱርክ በአምባገነንነቷ ከገፋችና ጀርመንንም የአሸባሪዎች ዋሻ ማለቷን ከቀጠለች ውጥረቱ እየተባባሰ መሄዱ አይቀርም። ያም ሆኖ ግን ሁለቱም ተጠቃሚ ለሚሆኑባቸው ግንኙነታቸው ሲሉ ውዝግቡን ለመቆጣጠር መሞከራቸው አይቀርም። እንደ ዶሪያን በኢልማ አስተያየት ደግሞ የውጥረቱ መባባስ ብዙ ስጋቶችን አሳድሯል። ዲፕሎማሲያዊው ግንኙነት አደጋ ላይ እንዳይወድቅ ደግሞ ሁለቱም ወገኖች በጀመሯቸው ጥረቶች ቀጥለዋል። የሚፈራው ነገር የሩሲያና የቱርክ አብሮ መስራት የሁለቱ ግንኙነት ይጠናከርና ቱርክ ወደ አውሮፓ ማህበረሰብ ገባለው የሚለውን አስተሳሰቧን፣ አመለካከቷን ቀይራ ከሩሲያኖች ጋራ ትሆናለች። ይሄድ እንግዲህ ደግሞ እንዴት ሆን ሆነ ያንን አካባቢ ችግር ላይ ይጥሏል የሚል ነገር ነው። ያ ነገር እንዳይመጣ ነው ብዙዎቹ የሚሞክሩት። ነገር ግን የዲፕሎማቲክ ግንኙነቱ እንዳይበጠስ፣ አሁን ቻንስለሯ ወይዘሮ አንገላ ሜርክልና የቱርክ ጠቅላይ ሚኒስትር ተደዋውለዋል። የውጭ ጉዳይ ሚኒስትሮቹ እዛ ላይ ሊነጋገሩ ይችላሉ። ደግሞ በቱርክ እና በጀርመን ህዝባዊ ድርጅቶች አሉ፣ የጋራ ገበያ ግንኙነቶች አሉ። በዛ ደረጃም ንግግሩ እንዳይበጠስ ይደረጋል። ግን አሁን ፕሬዚዳንት ኤርዶዋን የብዙሀኑን ድምፅ አላገኝም የሚል ጭንቀት ውስጥ ያሉ ይመስላል። እሱ ሲያልፍ ነገሮችም ሌላ መልክ ይዛሉ። አድማጮች፣ የዛሬው አውሮፓና ጀርመን ዝግጅታችን የስካሁኑ ነበረ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።